ጤና ይስጥልኝ እንደምን አምሽታችኋል። የእሁድ ምሽት የጋቢና ቪኦኤ ጥንቅር ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። ለዛሬ በሳምንት ውስጥ ከተደመጡ መርሃ ግብሮቻችን መካከል ተመልሰው ቢሰሙ ያነቃቃሉ ያልናቸውን ይዘንላችኋል። የምሽቱ አስተናጋጃችሁ ኤደን ገረሙ ከአቀናባሪያችን ኤልያስ አስማር ጋር በመሆን አብሬያችሁ ዘልቃለሁ። አብራችሁን ሆኑ። ሞስኮና ሶሊያና እሸቱ በቅርቡ የሀገር ውስጥ የሰላም ጉዟቸውን አጠናቀዋል። ወጣቶቹ በኢትዮጵያ ውስጥ ጉዟቸውን ሲያደርጉ የነበረው በሰላምና በመረጋጋት ዙሪያ ግንዛቤ ለመፍጠር ነው ብለዋል። ሀብታሙ ስዩም ስለ ጉዟቸው አነጋግሯቸዋል። ሽኔ ቦስኮ እባላለሁ። የሰላም ተጓዦች ከተባባሪዎች አንዱ ነኝ። በዋናነት የሚያስተባብሩት የኢትዮጵያ ካቶሊካዊት ቤተክርስቲያንና እኛ በመሆን በጋራ ነው የምንሰራው። ሶሊያናሸቱ አሸቱ ይባላለሁ። በዚህ ጉዞ አባል ነው ተጓዥ ነኝ። ሁለታችሁንም በእጅጉ አመሰግናለሁ። እንግዲህ ከሰሞኑ እናንተ ከአጋሮቻችሁ ጋር በመሆን የሰላም ጉዞ ማድረጋችሁን ሰምተናል። ጉዞ ምን ያክል ርቀትን ያካለለ ነው? ጉዞውን ለማድረግ የፈለጋችሁበት ልዩ ምክንያትስ ምንድን ነው ከሚለውን ጀምር። ጉዞ የሚያካልለው ከ የመጀመሪያ ዙር ጉዞን ነው ያደረግ ነው። ያንን ጉዞ የተደረገው ከሚያዝያ ሁለት ከአዲስ አበባ በመጀመር አባይ በረሃ ደብረ ማርቆስ፣ ጎንደር፣ ደሴና ባህር ዳርን ጨምሮ ዞረን በአፋር ክልል ነው ተመልሰን ወደ አዲስ አበባ የመጣ ነው። ጉዞ በእግርና በመኪና የታጀበ ነው። ዋናው የጉዞ ዓላማ። ጉዞ ለማድረግ የተፈለገበት ምክንያት አልፎ አልፎ የሚከሰተውን በሃይማኖት በዘር አልፎ አልፎን ደግሞ በፖለቲካ አስተሳሰብ ሰው ሰውን እየገደለ ከቄው እያባረረ ስለሆነ ይህንን ነገር ለማስቆም ነው ጉዞ ያስፈለገበት ምክንያት። ይህንን ጉዞ በማ- በማሰብ ከኛ ከወጣቶች ቢመጣም ትልቁን ሚና እየተጫወት ያለች ያለችው። ምክንያቱም ሁሉም ተሳታፊዎች ከተለያዩ ሃይማኖትና ና የተወጣጡ ሲሆን ይህንን በማስተባበር ደግሞ ትልቁን ስራ እየሰራች ያለችው ከኛ ጋር የኢትዮጵያ ካቶሊካዊት ቤተክርስቲያን ነች። ረጅም ርቀትን ያካልላችሁ በዚህ የሰላም ጉዞ ውስጥ በርካታ ሰዎችን ያገኛችሁ ይመስለኛል። በየደረሳችሁበት ስፍራ ካገኛችኋቸው ሌሎች ኢትዮጵያን ጋር በምን በምን ጉዳዮች ላይ ተጨዋወታችሁ? ምን አይነት መልእክቶችንስ ተለዋውጣችሁ ያው እንዳልከው ረዥም ጉዞ ነው ያደረግነው ጉዞ አድካሚ ነበር ብዙ ነገሮች ይሆናል ብዙ ሰዎችንም ማግኝተናል ሄድንበት ባረፍንበት ቦታ የሰላም ባንዲራ እየሰጠንና በየሀገሪቱ ስለ ሰላም እንዲሰሩ ከንቲባዎችንም ሌሎች የመንግስት አካላትንም የሰላም ባንዲራ እየሰጠን በሰላም ዙሪያ በደንብ እንዲሰሩ እያደረግን ነው ያለፍ ነው እኛ በ በዋናነት ተደራሽ እያደረግን የተጓዝ ነው። የማህበረሰቡን ክፍል ነው። በዚህ ጉዞ ሴት ስምነሳ በጣም የተለያዩ ኮሜንቶች ነበሩ። እንዴት በዚህ ጊዜ ትጓዛላችሁ የሚል እና በእግርም የታጀበ ስለሆነ አስፈሪ የሆኑ የሶሻል ሚዲያ ላይ የምናያቸው በጣም አስፈሪ የሆኑ ነገሮችን ነበር። ያንን ኃላፊነት ወስደን የተጓዝ ነው ብሄርንባቸው ገጠርም ከተማም ማህበረሰቡንም ኖር ማለታች ያለውም የኢትዮጵያ ሕዝብ ያገኘ ነው። በጥሩ አቀባበል ነው። ከገበሬው ጀምሮ እስከ ወጣቱ ድረስ ምንም ችግር ሳይገጥምን በሪያሊቲ ደረጃ የምናገኘው ሰው ሁሉም ሰው መጨረሻ ላይ የደረስነው ግንዛቤ ሰላምን እንደሚፈልግ ሁሉም ሰው ደግሞ የሰላም ነገር ውስጡ እንዳለ ነው የተገነዘብነው። አንዳንድ አልፎ አልፎ ነገር የሚከሰቱ ነገሮችን ቢኖር በተፈጥሮ ግን የኢትዮጵያዊ ማንነት በእያንዳንዱ በኦሮሚያ ክልል በአማራ ክልል ያገኘ ነው። ኖርማል ይሄ የሚገኘው ትክክለኛው ሰው የሚባለው ሰዎች ወይም ደግሞ ታች ያለው የማህበረሰብ ክፍል ምንም ቻሌንጅ ሳያደርግን መልእክታችንን ተቀብሎ በሀሳቦች ተለዋውጠናል። እነሱም ጋር የሰላም ፍላጎት አለ። በዚህ በዚህ ዙሪያ ሰፊ ውይይት ነበር የነበረን እና ማህበረሰቡ ሸጋ በሆነ መንገድ ነው የተቀበለ። ከነሳሆው አይቀር ዮናስ፣ በርካታ ኪሎሜትሮችን በእግር ማቆራረጥ የአካልም ሆነ የመንፈስ ፈተና ውስጥ የሚከት ይመስለኛል። አንተና አጋሮችህ በዚህ የሰላም ጉዞ ውስጥ ምን አይነት ፈታኝ ነገሮች ገጠሟችሁ? በጉዞ ያው ፈታኙ ነገር የምርጥ የነበረው መጀመሪያ ላይ ጉዞን ስናስብ የነበረው በሳይኮሎጂ የመዘጋጀት በፊዚካል እና በሳይኮሎጂ የመዘጋጀት ዝግጅት ነበር ምክንያቱም ሁላችንም እንደምናውቀው ኢትዮጵያ ሶሻል ሚዲያ ላይ ያለችው ኢትዮጵያ በጣም አስፈሪ ነች። ሰው ወደ ክፍለ ሀገር ሲሄድ ሰው ጭንቅላት ውስጥ የሚከሰተው በጣም መጥፎ መጥፎ ነገሮች አሉ። እውነታው ግን ያ አይደለም። ስለዚህ ይሄን የምንልህ ከባድ ያጋጠመን ነገር የለም። ያው በምንሄድበት መንገድ ድካም አለ። ጉዞ ስለሆነ አድካሚ ነገሮች አሉ። ጠዋት ተነስቶ ረዥም ርቀት ረዥም ኪሎሜትር ሴቶችም ወንዶችም ስለሆነ የተጓዝ ነው ትንሽ የመድከም ባስብናቸው ደረጃዎች ላለመሄድ ምናምን አልፎ አልፎ የሚጠቃቅን ምክንያቶች እንጂ ከዛ በዘለል ይሄ ነው የምንለው ከባድ ቻሌንጅ አልገጠመንም። ሶሊያና ወደ አንቺ ልምጣና ሴት ልጅ እንደዚህ ላለ ረጅም መንገድ ስትነሳሳ ከቤተሰብም ሊጀምር ይችላል፣ ወይም በአጠቃላይ ከማህበረሰቡ አንዳንድ አሉታዊ የሆኑ አስተያየቶችና ጥቆማዎች ሊመጡ ይችላሉ። እንደዚ ያሉ ነገሮች ገጥመዋችሁ ያውቃል? አንቺና ሌሎች ሴቶች እንዴት ሳደርጋችሁ ተወጥታችሁ ወደዚህ ረጅም ጉዞ ለመግባት ወስናችሁ? ያው የሌሎችን እንትን ባልልም እኔ በበኩል ያው እንደዚህ አይነት ነገሮች ተፈጥረውብኝ ነበር። ግን እንዳንድ ዜጋ እና ደግሞ እንዳንድ ወጣት ሆነ ስታስበው ጾታ የሚገድብህ ነገር አይደለም ሀገር ላይ የሚደረገው ነገር፣ የሚወራው ነገር፣ የሚሆነው ነገር ይሄን ሁሉ እንድታስብ አያደርግም። በጾታ እንድትገደብ በአቅም ህንትን እንድትል አያደርግም። እና ቁጭ ብለህ ማየት አችልም። ቁጭ ብለህ ለውጥ አታመጣም። ስለዚህ መጓዝ ነው ያለብህ። እና በዙሪያ ያሉትን ሰዎች ለማሳመን ብቻም ብለህ ሳይሆን ትክክለኛውን ነገር ነግረህ አስረድቼ ነው ይሄን ጉዞ ያደረግኩት እንጂ ብዙ ወደ ኋላ ሊያስቀሩ የሚችሉ ጫናዎች ነበሩ፣ በሴትነቴ ማለት ነው። ግን አድርጌ ዋለሁ። ማንም ሰው ማድረግ ይችላል። ይሄ የሚገድበን ነገር አይደለም። ይሄ መንገድ አድካሚ ቢሆንም አዳዲስ ነገሮቹ የምታውቁበት ቀድሞ የነበራችሁን እይታ በመልካም የለወጡ ክስተቶችንም የምታስተናግዱበት ይሆናል ብዬ ገምታለሁ። ከልባቸው የቀሩ ገጠመኞችን ማነሳሳት እንችል ይሆን? ዮናስ ከአንተ እንጀምር። በአጠቃላይ ጉዞ የተጀመረው ሚያዝያ ሁለት ነው። በአዲስ አበባ እንደነገርኩ። በዛ ላይ ከሁሉም ሃይማኖት የተውጣጡ ከሃይማኖት አባቶችን ጋብዘን በብሔራዊ ቲያትር ነበረ መክፈቻውን ያደረግነው። በዛ ላይ የነበሩት የሞቲቬሽን ስፒቾች ለመንገድ አነሳስተውናል። ግን የሚያሳዝንን እና ደግሞ ከባድ የምንለው ገጥመኝ በሄድንባቸው አንዳንድ ቦታዎች የተቃጠሉ ቤቶች አይተናል። የአንዳንድ ኢትዮጵያዊ እዛ ጋር ያሉት ገበሬ ምክንያቱም አንደኛው ሰው ከኛ ጋር ተጉዞ ነበር። እሱ ያው ለጉዞ ብሎ ሳይሆን ከኛ ጋር ወይ የሕክምና ጣቢያ ፈልጎ ነበር፣ እግረ መንገዳችንን የተገኘ የተገናኘ ነው። ያ ሰው እንግዲህ ምንም በማያውቀውና፣ ግን ምስኪን አራሽ ሆኖ ነው በማያውቀው ግርግር እግሩን በጥይት የተመታው። ለዚህ ረዥም ኪሎ ሜትር ከኛ ጋር በጉር ተጉዞ ነበረ። ስለዚህ ሁላችንም አይምሮ ውስጥ የተፈጠረው ምንድን ነው? የረባ እንኳን ሰው ተመቶ ተጎርቶ እንኳን መታከሚያ በሌለበት በቅርብ መታከሚያ በሌለበት ቦታ ላይ ነው ታኮስን እየተጋደልን ያለ ነው። ያ ነገር ከልብ የሚያሳዝን ነገር ነው። ከዛ በተረፈ ግን በኛ በግል እያንዳንዱን ያረፍነው ሁሉን ነገር ለተጓዦች የሚያስፈልገውን ነገሮች ሁሉ ስንሄድ ያረፍነው በደሴ ሀገረ ስብከት፣ በካቶሊክ ሀገረ ስብከት እያንዳንዷን ምግቡን እንዳለ የነበሩብንን እስከ ማረፊያ ከመኝታ ጀምሮ እነሱ አሬንጅ አድርገውት ስለነበረ፣ ይሄን እኛ አሳዛኝ ከዚ ከነገርኩህ ውጪ በግላችን ይሄ የሚያሳዝን ነገር ነው የገጠመን ቢሆንም ግን በግል እንደኛ ግን የጎደለን ነገር የለም ግን ያስከፋን ነገር እችነች ማለት ነው። ሶሊያና አንቺ ከልብሽ የቀረ ገጠመኝ አለሽ ወይ? በተለይ ከሴቶች ጋርም የተገናኘ ሊሆን ይችላል። በመንገድሽ የብዙ ሴቶችን አኗኗርና የተለያየ የህይወት ቀለም ለማየት እድሉን እንደምታገኝ በመገመት ነው ጥያቄ የምጠይቅሽ። ምን ከልብሽ የቀረ ገጠመኝ አለ? ገጠመኝ ለሚባለው አላውቅም፣ ግን አፋር አካባቢ የሚሰሩ ቤቶች አሉና እነዛም ቤቶች የሚዘሯቸው ሴቶች ናቸው። ያ ነገር በጣም ነው የሚገርመኝ። የሴት ልጅ ጥንካሬ ያሳየኝ ነገር ነው። ሌላ ጉዞ በምናደርግበት ጊዜ የሆነ አካባቢ ላይ ፀብ ያለበት ቦታ ነው እና የሀገር መከላከያ ሰራዊቶች ስራቸው እንዴት እየሰሩ እንደሆነ እየተገነዘብንበት ነው እና ሳይነግሩን አብረውን ነበር የተጓዙት ያን ቦታ ለማለፍ እየጠበቁን ነበር እና ይህን አላወቅንም። ልክ ያን ቦታ ተሻግረን ከጨረስን በኋላ ነው ለምን እንደመጡ አብረውን የገባን እና ይሄ ነገር ልብ ውስጥ የሚቀር ነገር ነው። እንደዚህ ነው። ይጠቀመ አመሰግናለሁ። ዮናስና ሶሊያና ከመለየታችን በፊት አጋሮቻችሁ ጋር ሆናችሁ ቀድማችሁ በነገራችሁን መልኩ የሰላምን አስፈላጊነት ለኢትዮጵያን ሰብካችኋል። በመጪ ዓመታት ልታደርጓቸው ያቀዳችኋቸው ለህዝብ ጥቅም የሚውሉ እቅዶች አሏችሁ ይሆን? የመጀመሪያ ጉዞ እንዳልንህ እንግዲህ አንተም እኛም ሁሉም የኢትዮጵያ እንደሚያውቀው ሀገራችን ተሄዳ የምታልቅ አይደለችም። በአንድ ጉዞም ስለ ሰላም ሰብከናል ብለን አና ምንም ጅማሬ የጀመር ነው አላማውን ለማሳወቅ ያህል እኛ ከሁሉም ሃይማኖት የተወጣጣን የምንም የፖለቲካ አባልም የድርጅትም ደጋፊ ሳንሆን ነው ይህን ጉዞ የምናደርገው። በቀጣይ በሁሉም ኢትዮጵያ መዳረሻ በማድረግ በአራቱም የሀገራችን ክልል የሰላምን ባንዲራ ይዘን እንጓዛለን። አላማችንም ደግሞ ልምናሳውቅ የምንፈልገው ነገር ህፃናት፣ ሴቶች እና አቅመ ደካሞች ምንም በማያውቁበት ችግር ውስጥ ለጎዳና አልፎም ደግሞ ሴቶች ለተለያዩ ችግሮች እየተዳረጉ ስለሆነ ይህ ነገር እስከሚቆም ድረስ በአንድ ኢትዮጵያዊ እንጓዛለን፣ እንቀጥላለን። ማንኛውም ኢትዮጵያዊ የሆነ ሰው ከኛ ጋር በጸሎትም በጉዞም መሳተፍ ይችላል። መጨረሻ ላይ ግን የጉዞ ከፍተኛ አድካሚ እና ከፍተኛ ወጪ የሚፈጅ ነበረ። ትልቁን ድርሻ እየተወጣችልን ያለች ካቶሊክ ቤተክርስቲያን በጣም እናመሰግናለን። በሁለተኛ ዙር ለረዥም ጊዜያት የሚፈጅ የጉርጉዞ እና የመኪና ጉዞ ለማድረግ በዝግጅት ላይ ነን። ሶሊያና፣ ለወደፊቱ በሚኖርሽ እንቅስቃሴ ውስጥ ልታስብባቸው ወይንም ደግሞ ልሰሪባቸው የምትፈልጊያቸውን ሀሳቦችስ አግኝተሽ ይሆን ከዚህ ጉዞ? አዎ፣ አንደኛ ነገር እንደ ወጣት ይህን ያህል አሁን ሀገሬን እንደማላቃት ነው የተረዳሁት። እንደዚህ አይነት ጉዞ አድርጌ አላቅም። ሁሉም ኢትዮጵያዊ እየዞረ ሀገሩን ላይ በብዙ ነገር ተጠቃሚ እንደሚሆን ተረድቻለሁ። ኢትዮጵያዊ ነ ስትል ኢትዮጵያ ምንድን ነች ስትባል ስለሷ በሙሉ ልብብ መናገር አለብን። ጉዞዎችን ይቀጥላል። አሁንም ሌላ የሀገሬን ክፍል ማህበረሰብ፣ አኗኗሩ፣ ቦታዎችንም በሰላም ጉዞ ምክንያት አያለሁ እና ያለን ብለን እናስባለን። መጓዝ የሚፈልግ ሰውም ካለ ይሄ ነፃ እድል ነው። ምንም ብትሆን ሰው በመሆነ ብቻ ልትጓዝበት የምችለው የተፈጠረለ እድል ነው። በዚ አጋጣሚ የካቶሊክ ቤተክርስቲያንን በጣም ማመስገን እፈልጋለሁ እና የጉዞ ምንም አይነት ሃይማኖትንም ዘርንም የማይጠይቅ ነጻ እድል ነው እና እንደ እኔ ወጣት የሆኑ ሰዎች ታዳጊዎችም ይህን ነጻ ተካፋይ ቢሆኑ ጊዜ አስተላልፋለሁ። ዮናስ ቦስኮ እና ሶሊያና አሸቱ ከአጋሮቻችሁ ጋር በመሆን በቅርቡ ስላደረጋችሁት የሰላም ጉዞ ስላጫወታችሁን በእጅጉ አመሰግናለሁ። በቀሪ ዘመናችሁ መልካም ነገር እንዲገጥማችሁ መኛለሁ። መልካም ምሽት ይሁንላችሁ። መልካም ምሽት። ሰላም። ጋብሪና ቬይ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። ወጣት ናትናኤል ታምሩ በአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት የኢንጂነሪንግ ተማሪ ሲሆን በአርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ ልህቀትና በማሽን እውቀት ወይም ማሽን ለርኒንግ ላይ ጥልቅ የሆነ መረዳት አለው። ወጣቱ እስካሁን ድረስም ሁለት የቴክኖሎጂ ፈጠራ ውጤቶችን አቅርቧል። ስመኝሽ የቆየ እንግዳዋ አድርገዋለች። ናትናኤል ታመሩ ትውልድና እድገቱ በባህር ዳር ከተማ ነው። አንደኛ ደረጃ ትምህርቱን እሸት አካዳሚ በተሰኘ የግል ትምህርት ቤትና በጣና ሐይቅ ተከታትሏል። ስቲም ሲነርጂ የተሰኘ ተማሪዎችን በሳይንስና ቴክኖሎጂ የሚያበረታታ ተቋም የመጀመሪያ ፕሮጀክቱን በባህር ዳር ዩኒቨርሲቲ አቋቁሞ አንድ መቶ ተማሪዎችን ለማሰልጠን ሲመለምል ከተመረጡት ተማሪዎች መካከል አንዱ ሆኖም ሁለተኛ ደረጃ ትምህርቱን በዛው ተከታተለ። ይህም ለዛሬ የትምህርት ብቃቱና የቴክኖሎጂ ፈጠራዎቹ መሰረት እንደሆነ ናትናኤል ይናገራል። ከገባው በኋላ ነው ብዙ ነገሮች የተቀየሩት። እንደ በፊቱ እንደ በፊቱ ቀላል ትምህርት አልነበረም እንግዲህ ስንገባ፣ ምክንያቱም የምንማረው የነበረው በዩኒቨርሲቲ ሌክቸረርስ ማለትም ባህርዳር ዩኒቨርሲቲ በዋና በዋናነት የሚያስተምሩ መምሮች ነበር የሚያስተምሩም፣ እና ይሄ በጣም ትልቅ ኦፖርቹኒቲ ነበረ የነበረው ወርክሎድ በጣም ብዙ እንድንሰራ ብዙ ታይማችን ትምህርት ትምህርታችን ላይ እንዲዝ እንድናደግ ከዛ ተጨማሪ ደግሞ የምንሰራቸውን እያንዳንዱን ነገሮችን ትምህርት ቤቱ በቅርቡ ነው ይከታተለ ነበረ ከዩኒቨርስቲ ውስጥ ካልገባም በቀር ልንቃቸው ማንችላቸው ለምሳሌ ይሄ ኤክስፐርመንቶችን መስራት፣ ላብራቶሪዎችን ማኔጅ ማድረግ እንዲሁም ፕሮጀክቶችን መስራት የመሳሰሉ ላይፍ ስል የመሳሰሉ እንትኖችን ዘጠኝ ክፍል ጀምሮ መውሰድ ጀምረን ነበረ። እስቲም ኢትዮጵያ ውስጥ ከተለመደው በክፍል ውስጥ የተገደበ የመማር ማስተማር ዘዴ ለየት ያለና በተግባር ስራዎች የታገዘ እንዲሁም የፈጠራ ስራዎችን የሚያበረታታ የማስተማሪያ ዘዴዎችን ይከተል እንደነበር ናትናኤል ይገልጻል። በጣም ጥልቅ የሆነ ቤዝ ነው የሰጠን። አሁን ዩኒቨርሲቲ ገብቼ እኔ ብዙም አልቸገረም። ጓደኞች እንዳዲስ ሚያቸው ነገሮች ገብተው ዩኒቨርሲቲ እኔ ኦልሬዲ ሰርቻቸው ገና አዘኔ ማክፈልተ ምሮ የመጧቸው ነገሮች ናቸው። ለምሳሌ አሁን ሶፍትዌር ሊዮን ያደረጉ የአሁኑ ሴሚስተር ያለቀው ሴሚስተር ላይ ነበር እና የዛሬ የሶስት ወር አካባቢ ማለት ነው። እናሁን በዛ ውስጥ የሚሰጡ ምን ኮርሶች ኦልሞስት ማለት ይቻላል ወስጃቸው የነበረ እንደነበረ ቆይታ ማለት እና አሁን ለእኔ ትልቅ ናትናኤል ከልጅነቱ ጀምሮ በነበረው የሳይንስና ቴክኖሎጂ ፍቅር ላይ በስቲም የሳይንስና ቴክኖሎጂ ተቋም ያገኘው ክህሎት ሲጨመርበት ገና የዘጠነኛ ክፍል ተማሪ እያለ የመጀመሪያው የሆነውን የሞባይል ቴክኖሎጂ መስራት ቻለ። ወደ አስራ ሁለተኛ ክፍል ሲዛወር ደግሞ ብሔራዊ ሽልማት ያስገኛለትን ስማርት ሀውስ ወይም ከውጭ ያለውን የአየር ሙቀትና የብርሃን ሁኔታዎችን እያስተዋለ ራሱን የሚያስተካከል ቤት ከጓደኞቹ ጋር በመሆን መፍጠር ቻለ። ስማርት ሀውስ ማለት ራሱ አውቶሜትድ የሆኑ ሲስተሞች የተገጠሙለት ቤት ሲሆን እኛ ከምናዘዘ ተጨማሪ ኤንቫይሮመንትን ወይም ሰራውንዲንግን እያነበዛ በአካባቢ ያለው ሁኔታ እያነበበ ቤት ውስጥ ያሉ ነገሮችን የሚቀያይር ነው። ምሳሌ አንድ ቤት ሲመሽ በራሱ ሊበራ ይችላል። የበረንዳ መብራት ለምሳሌ ቢኖረው ወቅቱ መምሸቱን አይቶ ወይም ቀኑ መምሸቱን አይቶ በራሱ እንዲያበራ ሊያደርግ ይችላል። ሙቀት፣ የተለያዩ ነገሮችን ት ማለት ነው ኤሌክትሪኮችን አውቶሜት አድርጎ መልቀቅ። ይህ ማለትም እንዳይባክን ኤሌክትሪካችንን እቃችንን እንዳይጋጥል ማድረግ መብራት ጠፍቶ በሚመለስበት ሰዓት ቤታችን ላይ ያበራናቸው እቃዎች እንዳለ ዘርጠው ነው የሚቆሚ ይችላል። እንደዚህ አይነት ነገሮች እንዳይፈጠሩ ሁሉንም ነገር አውቶሜትድ አድርጎ ከእኛ ቁጥጥር ውጭ የሆኑ ነገሮችን ለማስተካከል የሚችል ነት ሲስተም ነው። መብራቶችን መቀጣጠ፣ ከለር መቀየር፣ ማስዘዝ፣ ማድመቅ ላይ ይችላል። ብዙ አይነት ፋንክሽኖች የነበሩት ቤት ነበር የሰራ ነው። ናትናኤል መጀመሪያ የሰራው የስልክ መተግበሪያም በስማርት ቤቱ ላይ ግብዓት ነበር። መተግበሪያው በተለይ አንድሮይድ ስልኮችን ለሚጠቀሙ ሰዎች የስልክ አጠቃቀማቸውን የበለጠ የሚያቀል ቴክኖሎጂ ነው። የስልኩ ጋጀት ሁለት ነገር ነው ያለው፣ ሁለት ኮምፖነንት አለው ማለትም ሶፍትዌርም ሀርድዌርም አንድ ላይ ያለው የፕሮጀክት ታይፕ ነው። ስማርት ሀውስም እንደዛው ነው። ሶፍትዌር ፓርትም አለው። የስልክ አፕሊኬሽን ነበረው ስማርት ሀውስ አገናኝተን ስማርት ሀውሱን የምንቆጣጠርበት ማለት ነው። ይሄኛውም ደግሞ ልክ እንደዛው ሶፍትዌርም ሀርድዌርም አለው። ሀርድዌሩ ስልኩ ላይ የሚሰካ ሲሆን ሶፍትዌሩ ደግሞ ዘው ስልኩ ላይ የምንጭነው ነው እና አፕሊኬሽኑን ከጫኑ በኋላ ዲቫይሷን በኤርፎን መሰኪያው በኩል እንሰካታለን የሰራት ዲቫይስ ከዛ በኋላ አኩና እንትኑ ዲቫይሱ ይናበባሉ ማለት ነው። ስለዚህ ከአፕሊኬሽናችን ላይ የምናስገባለት የተለያዩ አይነት ኢንተርኔት መርጠን ኦፕሽኖች አሉ እና ይሄ ኦፕሽን በዋናነት የተፈለገው ስልክ አጠቃቀም ለማቅለል ና ለማስቀር ነው። ናትናኤል በስቲም ካገኘው ትምህርት በተጨማሪ ዛሬ ላለው የእውቀት ደረጃም ሆነ ስኬት መሰረቱ ወላጆች ያደረጉለት የነበረው ድጋፍና ክትትል እንደሆነም ይገልጻል። ፋሚሊ ከስር መሰረቱ ገና ከጣንነት የጀምሮ የተለያዩ ኮርስ ማቴሪያሎችን በመግዛት እንቀፋኝን በማስረዳት እንዲሁም የተለያዩ ነገሮችን በማድረግ አብዛኛውን ሰዓቴን በጥናት እንዳሳልፍ እና የተሻለ በትምህርቴም ሆነ ከትምህርት የውጭ ባሉት ነገሮች የተሻለ ነገር እንዳትመዘግብ ሁሌም ያግዙኝ እና ያበረታቱ ነበረ። በተለይ ደግሞ አባቴ እነዚህ ነገሮችን በጥቅ ይከታተል ነበረ። እንዳመጣው ደረጃ ይህን ሁሉ ነገሬን ና በዛ መንገድ ስለሆነ የመጣሁት አሁንም ዩኒቨርስቲ ድረስ እስካሁን ድረስ ያ ነገር ኢንፍሉዌንስ ያደርገኛል ማለት ተጽዕኖ ይፈጥርብኛል። ናትናኤል አሁን በአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ ሁን እንጂ ፍላጎቱ ኮምፒውተር ሳይንስ ማጥናት ነበር። ባለበት ተቋም ግን ትምህርቱ ባለመሰጠቱ ተቀራራቢውን እያጠና መሆኑን ነግሮናል። ሆኖም ከሰሞኑ ደግሞ ናትናኤል ጥሩ ዜና አግኝቷል። በአሜሪካን ሀገር ካሊፎርኒያ ግዛት የሚገኘው ኒቨርቫ ዩኒቨርሲቲ ነጻ የትምህርት ዕድል ሰጥቶታል። ሆኖም የሚያስፈልጉትን ተጨማሪ ወጪዎች ለማሟላት እገዛ እየፈለገ መሆኑን ናትናኤል ይናገራል። አፕላይ ካደረጉት ከመቶ ሰማኒያ ሀገር ተማሪዎች ውስጥ ከሀያ አምስት ሺህ ማለት ናቸው፣ በቁጥር ሁለት መቶ ሶስት ሰው ነው የተቀበሉት። በነገ ያለው ማለት እነሱ እንግዲህ ያስፈልገኛል ተብሎ ከታሰበው ወጪ ውስጥ ሰላሳ ሶስት ሺ አሜሪካን ዶላር ውስጥ ሰላሳ አንድ ሺ ሰጠውኛል። ቀሪው አንድ ዘጠኝ መቶ ሃምሳ በኔ እንዲሸፈን ነው የሚፈለገው። ከዛ ውጭ ደግሞ የቪዛና የኤር አኮሞዴሽን ቲኬት በእኔ ነው የሚሸፈነው። ማለት እሱ ነው ትንሽ ስታክ ያደረገብን። ከዛ ውጭ አለውን እነስቲ ሲነርቶዎችን እየረዱኝ ነው ሌሎቻችሁ ኢትዮጵያ ውስጥ ተማሪዎች ለሳይንስና ቴክኖሎጂ ትምህርቶች የበለጠ ፍቅር እንዲኖራቸው በክፍል ውስጥ የሚማሩት ትምህርት በአካባቢያቸው ከሚያዩት ነባራዊ ሁኔታ ጋር የተዛመደ በተግባር የታገዘ ና ፈጠራን በሚያበረታታ መልኩ መሆን ይገባዋል የሚለው ናትናኤል ምኞቱ ባገኘው ነጻ የትምህርት እድል የአርቲፊሻል ኢንተለጀንስ ተምሮ የሰውን ልጆች ሕይወት የሚያቀሉ ቴክኖሎጂዎችን ለዓለም ማበርከት ነው። ለአሜሪካ ድምጽ ዘገባ ስመኞሽ የቆየ ዋሽንግተን ዲሲ። ዜና ዜና ነው። በማዳመቅ ላይ የምትገኙት ኩሽኔታ ወይም የኢትዮጵያ የምንሸራተቻ የቦርድ ስፖርት በአራት ወጣቶች አማካኝነት ከ8 ዓመታት በፊት ነው የተጀመረው። ይሄ የእንቅስቃሴ ስፖርት አሁን ላይ ከ3000 በላይ ተሳታፊዎች አሉት። የኩሽኔታ ስኬትቦርድ ወይም የመንሸራተቻ ቦርድ መስራቾች እንቅስቃሴው በኢትዮጵያ ውስጥ እንዲለመድ ሰፊ ጥረት እያደረጉ የሚገኙ ሲሆን በሶስት የሀገሪቱ ክፍሎች ላይ የስኬት ቦርድ ወይም የኩሽኔታ ፓርኮች እንዲገነቡ አድርገዋል። ከመስራቾቹ መካከል አንዱ የሆነውን የያሬድ ጎበዜን አነጋግሬ የሚያሰናዳውን ዘገባ ቀጥሎ ይቀርባል። ኩሽኔታ ወይም በትንሽ ጠፍጣፋ እንጨት ላይ በተገጠመ አነስተኛ ጎማ አማካኝነት መንሸራተትና መጫወት በኢትዮጵያውያን ህጻናት ዘንድ ከተለመዱ ጨዋታዎች አንዱ ነው። ይሁን እንጂ ባደጉት ሀገራት እንደሚደረገው የተሻለ መንሸራተቻ ኩሽኔት ወይም ስኬትቦርድ አድርጎ በቁም ነገር የስፖርትና የእንቅስቃሴ ትርኢት የማሳየቱ ባህል እስከ ቅርብ ጊዜ ድረስ አልተለመደም። ይሄን የስፖርት አይነት በሀገሪቱ እንዲለመድ ያደረጉት አራት ወጣቶች ሲሆኑ የዛሬ አስር አመት ገደማ ለአንድ ጓደኛቸው ከውጭ ሀገር የመጣለት ዘመናዊ የመንሸራተቻ ቦርድ ወይም ኩሽኔት ወደዚህ እንደ ሳባቸው የሚናገረው ከመስራቾቹ መካከል አንዱ የሆነው ያሬድ ጎበዜ ነው። አጀማመራችን በጣም ቀላል ነበር። አንድ ጓደኛችን ስኬት ቦርድ በነጻ ተሰጠው፣ እዛ ሳር ቤት አካባቢ እና ሲሰጠው፣ ሁሉንም የሳር ቤት ልጆች በጠቅላላ እያስረዳ ነበር። ጓደኛችንም ሀያ አምስት ዘን መዳ ነበር፣ ሁለት ስኬት ቦርድ ይዘን መነሻችን እንደዚህ ነበር። በአንድ ቦርድ የተባበረ ሼር እያደረግን ነው የጀመርነው። ከዛ ውጭ አንዴ ኦንላይን ስንገባ ፎቶ ፖስት ማድረግ ስንጀምር ኦንላይን ኢንተርናሽናል ኮሚኒቲ ከአሜሪካም፣ ከዩሮፓም ሁሉም ተመቻቸው እና እንዴት እናግዛችኋለን። አላማችን ተለቅ አድርገን ስፓክ ያስፈልገናል፣ እንደዚህ እንደዚህ ነገሮች ያስፈልገናል ስናቸው፣ ሁሉም ይፍለጣል፣ ዝግጁ ናቸው ለመርዳት ሰው በዚህ መልኩ በአጋጣሚ ባገኙት አነስተኛ ድጋፍ የኢትዮጵያ ስኬትቦርድ ድርጅትን የመሰረቱ ሲሆን ከመንግስት ቦታ በመጠየቅም የመጀመሪያውን የኩሽኔት ወይም የመንሸራተቻ ሜዳ በአዲስ አበባ ሰርተዋል። ይሄ እንቅስቃሴያቸው ከአዲስ አበባ ወጣና ሰፋ ብሎም በሐዋሳና በኮንሶም የመንሸራተቻ ሜዳዎች ጭምር መስራታቸውን ያሬድ ይናገራል። ስኬትቦርድ የሚባለው ስፖርት አዲስ ነው። ተቆራረበ። የመጀመሪያ ስኬት ፓርክ እንገነባለን ብለን አላማ አወጣን። ኢትዮጵያ ስኬት ድርጅት ስር ማለት ነው። ከዛ በኋላ እሱን ድርጅት እያሳደገን ወደ የሰበሰብን የመጀመሪያ ስኬት ሜዳ ገነባን። ከሶስት አመት በኋላ ፓብሊክ ስኬት ፓርክ የግድ ሳይሆን ለህዝቡ የተሰራ ስኬት ፓርክ ነው። ነጻም ለመጓበ እሱን ገነባን ለህዝቡ ብለን ከዛ ውጪ ሁለተኛ እስኬት ፓርክ አዋሳ ገነባን። ከዛ በኋላ ሶስትም አራትም አምስትም ስኬት ፓርክ የተገንባ አሁን አምስተኛ ስድስተኛ ር አይነት ስኬት ፓርኩ ለመገንባት ብር ሰብስበን ነበር ኦንላይን። ከዛ ውጪ መንግስት መሬት ሰጥቶናል፣ የገንዘብ ፈንድ አለው መንግስትም ትብብርም አለው። በዛ ነው እስካሁን ድረስ ሰው እስኬት ቦርድን በጣም ተስፋፍቷሉ። ሰ እያደገ ሲሄድ የስኬት ቦርድ እቃዎች አምራች የለም ማስማችል የለም ብለን ስናስብ ራሳችን ሆነ አምራች አፍሪካ ውስጥ የመጀመሪያው፣ ኢትዮጵያ የመጀመሪያው ስኬት ቦርድ አምራች ምን ማለት ነው። በጊዜ ሂደት ሜዳዎቹ ቢስፋፉም የምንሸራተቻዎቹ ግን እጥረት ነበረባቸው። በዚህም የተነሳ ይህንን ችግር በራሳቸው ለመቅረፍ በመወሰን ቦርድ ለመስራት መወሰናቸውን ይናገራል ያሬድ። ከዚሁ ጋር አያይዞም በስፖርቱ አዘውታሪዎች ዘንድ የሚለበሱ የጎዳና ላይ ልብሶች ከነቴራዎች፣ እንዲሁም ኮፍያ ያላቸው ሽራቦችንም አያይዘን ማምረት ጀመርን ይላል። ያው ስትሪት ዌር ማለት እንደዚህ ብዙ አይነት ልብሶች ያካተተ ነው። ለስፖርት ሊሆን ልብሶች እንደዚህ ለኢቨንቶች ካዡዋል ሊሆን ልብሶችም ያካትቷል። ከዛ ውጭም ሞ ላይክ በበየቀን ለሁሉ ነገር ሊሆን ልብሶች ነው የምናመርተው። አሁን ራሱ ሽሮ ሜዳ ወርክሾፕ ሄደ ያለሁት እዚህ ነው ምርት የምናካሄደው የምናደርገው ግዛት እትመት ነው ቲሸርቶች ላይ እትመት፣ ስፌት እነካሄዳለን። ቆዳ ቦርሳዎች፣ የቆዳ እንደዚህ አይነት ነገሮች እንሰራለን። እዚህ ሾፓችን እንደ ወገብ የሚባል ጥልፍ አለ። እዛ ውጭ ሁሉንም ምርታችን ከመነ ሁሉንም ራሳችን መሰረት ነው ማለት ነው። ከፋብሪኩ ጀምሮ እየሰፋን መጨረስ ነው ያፍታናችን ማለት ነው። ያሬድ አሁን ላይ በቀን ሁለት በአመት ከ መቶ በላይ የመንሸራተቻ ቦርዶችን እንደሚያመርቱ ገልጾ ነገር ግን ገበያው ካለው ፍላጎት አንጻር ከዚህ በላይ የመስራት እቅድ እንዳላቸውም ይናገራል። በተጨማሪም የኩሽኔት ቦርድ ስፖርቱ ለወጣቶች ሰፊ የመሰባሰብ እድል እንደፈጠረም ነው የሚያስረዳው። ማሳፋት ነው ስፖርት ሜዳዎች ለመስራት ለወጣቶች የስፖርት እቃዎች ለማምጣት ነው የተቋቋመው ድርጅቱ። ያው ስኬትቦርዲንግ ልዩ ስፖርት ነው። ከሳበቅ ከተመቸህ ከቤት ልበለሽ እራስህን ታደርገዋለህ። ከሁላችን በጣም በስኬትቦርዲንግ ፍቅር ይዞን እና ስፖርት ብቻ ሳይሆን እንደ ህወታ ነዋ የሚያካትታል። እንደዚህ ቤተሰብን ሆነናለ እርስ በርሳችን ወንድማሞቾች የተማሩት ሆነናለ። ስታንስ ከፈ ተቃለ እንደ አንድ ፋምሊ ሆነና በእሱ ነገር ነው የተመቸን። እንደ ኖርማል ስፖርት በተወዳጃ አሸናፊና ተሸናፊ ሳይሆን ሁሉም ሰውታቸው ሁሉም እያደገ ሁሉም እየተማረ ሲሄድ አሪፍ ነገር ተመስሎን ነበር ሰው አሁን ላይ የኦሎምፒክ ለመወዳደር የሚያስቡ ወጣቶችን ማፍራታቸውን ገልጾ በቀጣይ ድርጅታቸውን በማስፋት ኢትዮጵያን አልፎ ለአፍሪካም መመስራት ህልም እንዳላቸው አጋርቶኛል። ለአሜሪካ ድምጽ ዘገባ ኤደን ገረመው፣ ዋሽንግተን ዲሲ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት ጥንቅራችንን እዚህ ላይ ጨረስን። በነገው ምሽት በመደበኛው መርሃ ግብራችን እንጠብቃችኋለን። በዝግጅቶቻችን ላይ ያሏችሁን አስተያየቶች በፌስቡክ ገጻችን በያምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና በመጠቀም አድርሱን። በፕሮግራሙ አርቶት ሰለሞን አባተ፣ በቅንብሩ ኤልያስ አስማረ እንዲሁም እኔ ኤደን ገረሙ በምስተንግዶ አብረራችሁ አምሽተናል። አብራችሁን ስለነበራችሁ እያመሰገንን መጀመር ነው ሙዚቃ እንሰናበታለን። ደህና ደሩ